የበርካታ አሰርታት የጥበብና የሕይወት ጉዞ ነው። በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ ያየ ሂራድ አላመራውን ሕይወትና ሥራ እንዘከራለን። መጀመሪያ ያነጋግር ነው ዕውቋን ድምፃዊት ኩኩ ሰብስቤን ነው። ኩኩ የአየህራድ በርከት ያሉ የዘፈን ግጥሞቹን ከሰጣቸው ወይም ከደረሰላቸው ድምፃውያን ውስጥም አንዷ ናት። ቀደም ብለን በመግቢያችን እንደጠቆም ነው በቅርቡ ከዚህ ዓለም በሞት የተለየውን የዘፈን ግጥሞች ደራሲና አቀናባሪ የአየህራድ አላምረውን ሕይወትና ስራ ለመዘከር ለተሰናዳ ዝግጅት ነው የጋበዝንሽ። ኩኩ ገና ከማለዳው የሙዚቃ ሕይወትሽ ጅማሮ አንስቶ ነው ትውብቃችሁ የአየህ ራድ የግጥም ሥራዎቹን የሰጠሽ፣ እስኪ ዜና እረፍትን ከሰማሽበት ሁኔታ ብንጀምር። ለመሆኑ ዜና እረፍቱን የሰማሽበትን ሁኔታ ታስታውሻለሽ? የአየህ ራድንስ እንዴት ነው የምታስታውሽው? እንደ ሙዚቃ ሰውም እንደ ወዳጅም። አዎ በጣም እጅግ አስደንጋጭ ነበር። ያዩ በጣም ጨዋታ የሚያቅ ነው። ቁም ነገረኛም ልጅ ነው። በጣም ጎበዝ ደራሲም ነው። እና ከብዙ ጊዜ ወዲህ ተገናኝተን አናውቅም ቶሎ ቶሎ ያዩ ጋር ሆኖም ግን የድሮ ወዳጅነታችን ምንጊዜ እንዲሆን በምንገናኝበት ሰዓት ሁሉ እንዳዲስ ነው። ሁሌ የምንጫወተው እናውረው ምስጦ የምናወራው በቁም ነገር እና አዘንኩኝ በጣም ሞተ ሲባል በጣም ነው የደነገጥኩት። እውነት እስከ የማይመስለኝ ድረስ የህይወት ሂደት ነው እና ሁላችንም የጠበቀን ነገር ስለሆነ ደግሞ በጣም ግን ያሳዝናል እና አሁን ደግሞ የሚያሳዝነው ሌላ የማየው ነገር በህይወቱ ያለ ሄብ ይደረጡ ነበረ። ብዙ ሰው ከሞተ በኋላ ነው ታሪኩ የሚነሳው እና ብዙ ድርሰት እና ብዙ ጥበብ ይዞ ራሱን የደበቀ ልጅ ነው እና ያን ጊዜ ቢሆን ኖለት በህይወቱ ያው ደግሞ ሃይኖት ነገር ደስ ያስተኝ ነበር። ገና ዘፈን በጀመርኩበት ጊዜ ነው ማቀው በልጅነቴ። ስቱም ወጣቱ ነው፣ ወጣቶች ልጆች ነበር ያን ጊዜ ያዩ እነህን ዘፈኖች በሙሉ የሰጠኝ በዛን ጊዜ ነው የሁለተኛ አልበሜ መሆኑ ነው። ወይ ቀብራሬ እና ብዙ ትዝታዎች አለኝ። አንዳንድ ዘፈኖች እንግዲህ ታሪክ ሲሆኑ አብሮ ይሄዳል ያ ታሪክ። እና ሁልጊዜ አዩም ማይረሳ ሰው ነው በህይወት የዘመን እና በጣም ወዳጅም ነው ደግሞ ፐርሰናሊ። እንደዛ ዛሬ ቶሎ ቶሎ ባንገናኝም፣ ሁልጊዜ አንድ ሰው መቼም አብሮ ይኖረሰው ሲገናኝ ደግሞ ልክ በቆምንበት ነው የምንጀምረው። እና በጣም ትልቅ ሎስ ነው፣ በጣም ያሳዝናል። እግዚአብሔር በጎኑ ያኑረው ነፍሱን ይማርልን። ነው ኩኩ ቀደም ብለሽ አወይ ቀብራሬ የተሰኘውን ዜማሽን ጠቀስ አድርገሻል። በሙዚቃ ስራዎቹ ለአንቺ በሰጣቸው አንዳንዶቹን እናነሳሳ የህይወት ስራውን እያስታወስ ነው እና የመጀመሪያዎቹ ስራዎች የትኞቹ ነበሩ ታስታውሽ ይሆን መቼ እንደነበረ? አወይ ቀብራሬ ራሱን ይቻላል በምነው አልበም ነው ያለውም ብዙዎቹ ዘፈኖች ያዩ ናቸው። እንደነገር ሆኖ የችነች ሀገር ይሄ አሁን ለምሳሌ እዛ ላይ ነው ያለው ኢትዮጵያ ደግሞ ለብቻው የላፈልኝ ነው አሜሪካ ነገሮኛ ያወጣሁት ዘፈን ነው ኢትዮጵያ ነው ራሱ የአልበሙ ስም በጣም ጥሩ ዘፈን ነው አንደዛ ነው ወደ ኋላ ይመስለኛል አጅሬ መውደድ በብዙዎች ልብ ውስጥ ያለ ሌላ ተወዳጅ እኩል ተወዳጅ ዘፈን ነው ኢትዮጵያ በጣም ትልቁ ስራው ይመስለኛል አጅሬ መውደድ መቼ የሆነ የተሠራው ወደ ሲጠጣመቶ ሰባ አራት ሰባ አምስት ነው የሚሆነው። እንግዲህ በኢትዮጵያ አቆጣጠር በዛን ጊዜ የተሰራ ስራ እንዳልሹ ሁለታችሁም ገና ታዳጊ ያላችሁ መሆን አለበት። በልጅነት ጊዜ ነው የጀምርሹ። የልጅነት ስራዎች ውስጥ ነው እሱም፣ እዛን ዘመን ወጣት ነው የሚሆነው። ኩኩ፣ በጣም አመሰግናለሁ። እውቁን ገጣሚና ፕሮዲሰር የአየህራድ አላምረውን ህይወትና ስራ ለማሰብ በተዘጋጀው ዝግጅት ላይ ያንቺን የግል በሙዚቃ ስራ አብረሽ የሰራሽባቸውን ጨምረሽ ነበር ያካፍሽን። ኩኩ ሰብስቤ እውቅ ድምፃዊ ለጊዜሽ አመሰግናለሁ። እግዚአብሔር ይስጥልኝ። ማመሰግናለሁ ለመሰግናለሁ ስትልኝ ክቡራትና ክቡራን አድማጮቻችን ቀደም ሲል ከድምፃዊት ኩኩ ሰብስቤ ጋር ያደረግነውን አጠር ያለ ቃለ ምልልስ ነበር የተከታተላችሁት። ቀጥሎ ደግሞ ከሁለት ሌሎች እንግዶቻችን ጋር ወዳደረግነው ቆይታ ነው የምንወስዳችሁ። በቅርቡ ከዚህ ዓለም በሞት የተለየውን የሙዚቃ ደራሲና አቀናባሪ የአየህራድ አላምድረውን ሕይወትና ስራ ለመዘከር የተሰናዳ ዝግጅት ነው። ሁለት እንግዶች በስልኩ መስመር ይዘናል። ከአዲስ አበባ ድምፃዊ ጸጋይ እሸቱን፣ ከዚህ ከዋሽንግተን ዲሲ ደግሞ ከአዲስ አበባ እንደተመለሰ ያገኘ ነው። ወንድሙን መረተ አላምረውን ይዘናል። ወዲሁም ሀዘኑ ትኩስም እንደመሆኑ በሀዘን ስሜት ውስጥ እንደምትሆኑ እረዳለሁ። ትውስታዎቻችሁን እንድታጋሩን የሙዚቃ ጸጋያን እንደ ሙዚቃ ሰው በእድሜ ልክ ያበረከታቸውንም እንመለከታለን። እስኪ ዜና እረፍቱን ከሰማችሁበት ሁኔታ እነሳ። ጸጋይ ዜና እረፍቱን እንዴት ሰማ ስትሰማ፣ የነበረው ሁኔታ ምን ይመስል ይሆን? በጣም ይሆናል እኔ አጋጣሚ እነዚህ ቴሌግራም ላይ ከፈት ሳረግ አቻሬ ይሄንን ነገር ፖስት አድርጓል ምን ምንድን ነው የሚለው ብዬ ነው ራሴን የጠየኩ አቻሬ የሆነ ቻናል የቴሌግራም ግሩፕ ምን ነው ጫማ ነጋዴ ነው ከአርቲስቶች ጋር ያለው ኮንታክት ሰፊ ነው የእሱ ግሩፕ ላይ ይሄ ነገር ፖስት አደርጓል በዛ ሰበብ አይቼ ነው የደነገ። በጣም በጣም በቃ። እና በአጠቃላይ እንደው ምን አይነት ምን አይነት ምን አይነት አጋጣሚ ነው ብለህ ነው የምትለው? ምክንያቱም አሁን እኔና ያዩ ምን ሰራ ያቀድነውን ነገር ሁሉ ፕሮግራም አውጥተን ዩ ማታ ነገር ተወያይ እንዲህ ነው እንግዲህ የሰው ልጅ ሊገጥመ የሚችለው ነገር። በጣም አስደንጋጭ ድንገተኛ ነው። ታሞ እየተረዳም አይደለም የሚሆነው። አይደለም በጭራሽ በጭራሽ አይደለም፣ በጭራሽ እንደምታሞ ይረዳል። ጨርሶ ጤነኛ እኮ ነው አባይ፣ ጨርሶ ጤነኛ ያው ሁሉም ነገር የሚያደርገው እግዚአብሔር ነው። ቢሆንም ግን ይሄ ነገር ይገጥማል ብለ የምታስብ የምችለው ነገር አይደለም። ግን በጣም አስደንጋጭ በእውነት በጣም አስደንጋጭ እንዲህ ድንገተኛ ሲሆን ሀዘኑ ከባድ እንደሚሆን እረዳለሁ። እንደ መረተ በርቀት ላሉት ደግሞ እንደሚበረታ ገምታለሁ። መረተ በአንተ በኩል የነበረውን ደግሞ እስኪ እንመልከት። እንዴት ነበር የአየህ ራድን የወንድምህን እልፈት የተረዳኸው? አዎ ትንሽ ከበድ ያለ ነበር። የሚገርመው ቡና ከጠጣሁ ብቻ እንቅልፍ ማለት ነው ቡና አልወድም ሳስቸው ከጠጣውን እንቅልፍ ሳስተኛ ግን የዛ ለታ ለሊቱ ሙሉ ቡና አልጠጣውም ቀን ግን እነሳለሁ አራት አምስት በቃ ወንድሜ መከራ ላይ ሆኖ ነው ማለት ነው። ስ ጉዳይ ውስጥ አወራ እነሳለሁ፣ ሳሎን ውስጥ እቀመጣለሁ፣ እመጣለሁ። በቃ ሶስት አራት ወም ያለ ዋዛችን በቃ ቁጭ አልኩ። ሻ ላይ አንድ ሚስት ኮል ያገኛለሁ። ከአንድ ወዳጁ በጣም የሚወደው ወዳጁ ነው፣ አክባሪው ነው እ በጠዋት ተደወለ ስልክ። ስመልሰው እዛ ውስጥ ድምጽ ሰማሁ፣ በጣም የዘገንም ድምፅ። የኔ ደግሞ ከባድ ነው። ብቻ ያዩ የጉዶ ምናምን ወንድሜ ይላል። ምን እያልከ ይመስለው

ድርቅ ብላ ቆማለች። ወንድሜ ነው አ አል ወንድሜ ሞት ያዩ በቃ እዚሁ አካባቢ ያሉ ወዳጆቻችን ተነግሯቸው ባለቤቱ በዘዴ ነገሩ ተብለው ነገሩ የማልጠብቀው ነገር ስል በዛ ሰሞን እኔ እነሱ አንድ ህቴት መለስ ነበር እዚህ እቃዎች ነበሩት አንዳንድ ነገር ኦንላይን ገዛ ራሱ ከዛ ያዛል እንዳንሳዙት እነሱ እቃዎች ሰብስቤ ልኬለታለሁ ኬላሉ ደውዬ ደግሞ ዛ ሰሞን ብዙ እናወራለን። የማልጠብቀው አልጠብቀው አይነት ነገር በቃ ሰው ልጅ ማለፍ የሚጠበቅ ነገር ነው። ወደጭ መንገዳችን ወደዛ ነው። መጨረሻ ላይ ያልተለመደ ነገር ሆነብኝ። እስካሁንም ድረስ ለመቀበል ከብዶኛል፣ ሰውም ከብዶታል። ፈጣሪ ነው ሁሉ ነገር እንዴት እንደምትሄድ ስነ። ግን ምንድነው አንዱ ለቅ ያን ሰው ሲታመም አይምሮን ታዘጋጅ ያለገባ ይህ ዱብ እዳ ነው የሆነብህ። ለቤተሰቡ ቤተሰቡ በሙሉ ሾክ ነው ያደጉ እግዚአብሔር ኃይል ቤተሰቡ ነገሮችን በእርጋታ ለማየት እየሞከርን ነው። በጸሎትም ወንድማችን እያሰብን ነው። የሚያዋጣውም ስለሆነ የሁላችን መንገድ ወደዛ ነው። መጨረሻ አንዳንዴ ያለ ያለ ይመስልሃል። በቃ አሁንም ድረስ እውነት አይመስለኝም። እንደ ታናሽ የሚታዘዘኝ ታላቅ ወንድሜ ነው በጣም አክባሪ ጨዋ ሰው ያጣሁት፣ እንደ ወንድም ብቻ ሳይሆን እንደ ጓደኛም። ህይወትና ስራውን ለመዘከር የተዘጋጀ እንደመሆኑ ትውስታዎቻችሁን ደግሞ፣ ፀጋዬ ወደ አንተ ልመለስና ያየህራድ ለአንተ ምን አይነት ሰው ነበር? ቅድም ጀመር አድርገሃል። ቀጥተኛነቱን እንደው የሙያነኩን የሙዚቃ ከማየታችን በፊት ያየህራድ ምን አይነት ሰው ነበር? አንተ ስታውቀው ለረዥም ጊዜ እንደምታውቀው ነው የተረዳሁት። እንግዲህ ቀጥተኛ የሆነ ሰው ከራሱ አልፎ ይሄዳል ለሌላ ሰው፣ እና ቀና ነው ደግሞ በሁሉ ነገር። ስስት አያውቅም። የሚፈልገውን ነገር ያለ ስስት ነው የሚናገረው እና እንደዚህ አይነት ሰዎች ደግሞ በጣም ጥቂቶች ናቸው። ያዩ ጋማያቸው ባህሪዎች በጣም ውስጤን የሚያስደስቱታል። ምክንያቱም የማይስማማው የማይገባውን ነገር ሰስቶ አንተን ለማስደሰት ብሎ የሚከልልልህ ነገር የለም። በቃ እውነት የሆነ ሆኖ እውነት ነው እሱ ጋር ያለው ነገር። መልካም የሙዚቃ ስራዎቹንም እያነሳሳን ገፋ አድርገን እንወያያለን። መረተ ወደ አንተ ልመለስ ነው። እንደ ታላቅ ወንድም እንደ ጓደኛ ያለህ ቅርበትን ያህል ደግሞ ጥበባዊ ስራውንም የመከታተል የማየት እድል አለህና እዛ ሞያ ዘርፍ ውስጥም ባቶን እንደ ሙዚቃ አድናቂ ከልጅነት እስከ እውቀት የሰራቸውን ስራዎች የማወቅ እድል አለህ ብዬ ገምታለሁ። ና በተለይ የፈጠራ ስራዎችን ለመስራት ያለውን ፍቅር፣ ጉጉት ቅርብ ጊዜ የወጣው የጥላሁን ገሰሰን ጨምሮ ለበርካታ ድምፃውያን ስራዎቹን ሰጥቷል። ቀደም ብለን ያነጋገርናት ኩኩ በሺ ዘጠኝ መቶ ሰባዎቹ ነው የመጀመሪያ ስራዎቹን በወጣትነት እድሜያቸውን እንደ ሰጣት የገለጸችልን የመጀመሪያ ስራዎቿ የተካተቱበት አልበም ያለበትን ምን ታስታውሳለህ? እንደው አጀማምሩንም በተለየ ስሜት ደግሞ ጥበባዊ ስራ ለመስራት የሚወስደውን ጊዜ የሚያደርጋቸውን ነገሮች አሁን ከልጅነት ጀምሮ ያለው አንዳንድ ሁኔታዎች ትዝ ይሉኛል። ምንድነው ብዙ ጊዜ በዘመን መለወጫ ላይ የሚዘጋጁ የሙዚቃ ዝግጅቶች ነበሩ ከጃንሆይ ጊዜ ጀምሮ፣ እንዲሁም ከዛም በኋላ ረዥም ዓመት ቀጥሏል። የተለያዩ በሙዚቃ ባንዶች አንዴ ቢራ ቲያትር ያሳያሉ። ከዛ ስቱኒ ማራ እየተዘዋወሩ ሌሊቱን ሙሉ ሙዚቃ ሲዘጋጅ ነው የሚያድረው በዛ ሰዓት እና ብዙ ጊዜ ነ እናሱ ያደግ ነው የሚኖረው። ወደ ሚሊተሪው አካባቢ ስለሆነ አባታችን የጃሜ ወታደር ነው፣ ኮንጎ የዘመታ እኛ ኑሯችን ከሚሊተሪ አባላት ጋር ነው። እና ተንጠልጥለን ከምድር ጦር ወታደሮች ጋር መኪናቸው ለተጭነን ይወስዱናል። ከአንዱ ጋይተው ሲወጡ ወደ ብሔራዊ ትያትር ብራት ሲማ ይዟዟሩ። ከልጅነት ጀምሮ አብሮ ያደገ ነገር ነው ያለፈ ሙዚቃ። እኔ እንኳን አብሬ ወደዛ ወደ ሙዚቃ ብዙ አልገባውም። ኳሱ ምናምን ብዙ እመለከታለሁ። የአየራድ ግን ከዛ እዚህ ጀምሮ አደገበት ጊዜ ሙዚቃ ስርዓት ይዞ ወደ ትልቅ ደረጃ ተለወጠ። ብዙ ጊዜ መጀመሪያ ሲጀምር ለወታደራዊ ክፍል ላሉ ዘፋኞች ነው ሙዚቃዎቹን የሰጣቸው፣ ብዙ አካባቢያችን ላሉት ሰዎች ዘፈን ለአርቲስቶች ያለው ክብር ላይ እንግዲህ ስከታተል በጣም ስርሰድ ሰውዬ እንዳደክሞ እንዴላ ነው መቃል አለ ያው ስላለፈበት ጥቅም ከማግኘት አንጻር አለም ያው ሙያው እንድ ጊዜ ተዋህዶታል። ብዙ ተረድቼዋለሁ። አሁን ለምሳሌ ቶሎ ዘፈን ያቆሙ ዘፋኞችን ያውቃል። እንደ ቴዎድሮስ ታደሰ አይነት ዘፋኝ ሁሌ ይጨነቀዋሉ። ዋሽንግተን በመጣ ቁጥር ወደ ቤት ወዱ ፈልጎ ለማግኘት በቃ ጉጉቱ። ለምን ይቆማል ዘፈን? እንደዚህ አይነት ነገር አርቱ ነው ፍቅሩ ሌላ ነገር አለ። በቃ ያ ነገር እንዲሳካ ሌት ተቀል በተሳይ ያህል አንዳንድ ነገር እንደዚህ አስቤያለሁ ይልሃል። አልፎ ደግሞ ካደገ በኋላ በኤድስ አካባቢ ላይ ትልቅ ዝግጅት ሰዎች ብዙ ታዋቂ አርቲስቶች ሲያስተባብር በጣም አድካሚ ነበር አውቃለሁ፣ ይነግረኛል ቻሌንጂንግ ነበር አቃለሁ፣ ግን ተስፋ አይቆርጥም። መልካም ጸጋዬ፣ ወደ አንተ ልመለስ ነው። እንደ ባለሙያ የምታያቸውን በሌሎች ስራዎቹም በቀጥታም ቀደም ሲል አብራቸው የሰራችሁትን አስርቱ ትእዛዛት የተሰኘውንም ስራ በተለየ መልኩ መልሳችሁ ልሰሩ እቅድ እንዳለ የተነገረ ነገር ሰምቻለሁ። ያየህ ራድ ከደረሰውና አንተ ከተጫወትከው ከዚህ ስራ ውጪ አጠቃላይ የሙዚቃ ድርሰቶቹን እንዴት ነው የምትገመግማቸው የቀደሙትንም የኋለኞቹንም? እንግዲህ በብዛትም አውቃቸው የሀገር ዜማዎች የሆኑ ናቸው። አሁን እንደ እውነት ከሆነ የአስቴርንም አላውቅም ነበር። የሀይልዬ የበደሉሽ የጎዱሽ ሁሉ መጨረሻ ላይ እግርሽ ስር ወድቀው ይለምኑሻል የሚለውን ሀይልዬ ዘፈነውን እና ይሞታሉ የሚለው አልበም ላይ ያሉትን ስራዎች የሰራውን አስታውሳለሁ። የኩኩ ሰብስቤንም እንደዚሁ የሀገር የሆነውን ዜማ ነው የማስታውሰው በደንብ እና ይገርመኛል። በተለይ በተለይ በተለይ ለሀገሩ ያለው ፍቅር አሁን እንግዲህ ከወታደር ቤት የተፈጠረን ሰዎች እኮ ከሀገራችን ጋር ነው ሁሉ ነገራችን ያለው። ከዛ በኋላ ደግሞ የእምነቱ ጉዳይ እኔ በምን እንደለካኝ አላውቅም። በቃ የሚያይቤ ነገር አለ ማለት ነው። መንፈሳዊ ይዘት ያለው አስርቱ ትእዛዛት የሚል ስለ ሰው ልጆች ሕይወት አመለካከት ጠንከር ያለ ሰራበትን ስራ ለአንተ የሰጠውን ነው እየገለጽከ ያለው ልክ ነው። አዎ። እና ነገሩን ከጫልቅ እጅ ላይ ሳለ ታሰማዋለ። በእውነት ነው የምነግርህ። አስርቱ ትእዛዛት ሲል እና የጻፈውን ግጥም ሳነበው በጣም የተደሰት። በቃ እንዲህ የእግዚአብሔርን ትእዛዝ እኔ ደግሞ በዚህ አይነት መልኩ ብገልጸው ምን ይሆናል በሚል ያው የጊዜው ሁኔታ የነበረበት ወይም እኛ ያወጣንበት አልበም ያወጣንበት ጊዜ ላይ የነበረ ሌላ ቫይዝ ነበር፣ ሌላ አይነት የአሰራር ባህሪ ነበር። ስለዚህ እኛ ደግሞ ቀጥታ ይሄ የተለመደውን ትክክለኛውን አካሄድ ነበር ሄድ ነው። ብዙ ለመሰማት እድሉ ሰፊ ባይሆንም ግን እነዚህ እነዚህ ዘፈኖች፣ ይሄ በተለይ በእምነት ላይ ያለው የአስርቱ ትእዛዛት መዝሙር በጣም ጥሩ ነበር። በጣም በጣም። እና አሁን አያ አንዳንድ ሰው እኔ እንጃ፣ ቪዲዮ ሲደርስ ሊሰናበት ይፈልጋል ልበል፣ በቃ አላውቅም፣ በቃ አንዳንዱ ሰው የሚገለጽለት ነገር ያለ ይመስለኛል እና ኢንተርቪው ያደርጎ ሰምቼው አላውቅም። በህይወት እና ኢንተርቪው ያደረግኩና አስርቱ ትእዛዛትን እንደገና በበገና በክራር በማሲንቆ በከበሮ አድርገን እንደገና መስራት አለብን የሚል ፕሮሚስ ገብቻለሁና ይህንን ነገር እንዴት ነው የምናደርገው ብሎ ደውለን ደግሞ እንደገና ሌላ ሰርፕራይዞን እና እዚህ ነገር ተስማም በኢትዮጵያ አቆጣጠር በዘጠና ሰባት እና አስበው ከሀያ አመት በፊት የተሰራ እስከ ዛሬ ኢንተርቪው ያላደረገውን ከሀያ አመት በኋላ ኢንተርቪው አድርጎ ይሄንም ፕሮሚስ ገብቶ ወጣ። ከዛ በኋላ ደግሞ እንጃ እኔ እንደው ከመሞቱ በፊት ሁሉ እንዲደርስለት የፈለገ ነው የመሰለ ይለን አሁን አሁን ሳስበው እና ከሞገስ ጋር አወራል በዜማው ጉዳይ ላይ የሚሆነውን ነገር አውርተን ጨርሰን የሚቀጥለው ፕሮሰስ ላይ እያለን ነው እንግዲህ እኔም ወጣ አልኩኝ ለአንድ ስምንት ቀን። ከዛ በኋላ ተመለሱ ከመጣ በኋላ ደግሞ ቁልቢ ስለነበረ ወደ ቁልቢ ሄድኩኝ። አሁን ደውልለታለሁ ስን በዚህ መልኩ እንዴ ያዩ ሊሰናብተን ነበር እንዴ እንደዚህ የሆኑ ብዬ ነው ያልኩትኝ። በእውነት የሆኑ በጣም በጣም የተረጋጋ ነው። በማየው ነው ሆነ እንግዲህ አሁን ለእኔ የተረጋጋ ቀጥተኛ፣ ፊት ለፊት የሚናገር የተሰማውን ጉን ግልጽ አድርጎ የሚነግር ይህም ብታረግ ይሄ ነው፣ ይህን ብታደረግ ይሄ ነው፣ ይህኛ አዋጣም ይሄኛው በዚህ በኩል ይሄዳል ብሎ ቀጥታ በቃ የሚናገር ብቻ ምን አይነት አጋጣሚ እንደሆነ ራሱ ግርም ነው የሚለኝ። እግዚአብሔር ብቻ ነፍሱን በገነት ያኑራት። ሌላ የምለው ነገር ጸጋይ ወደ መረተ ከመመለሴ በፊት የወታደር ቤት ይሆን ብልሃል። አንድም ያዩም በቤተሰብ እንጂ ወታደር ቤት ራሱ አልሆነም። አንተም እንደዛው ቤተሰብን ነው እየገለጽክ መሰለኝ። እውነት ነው፣ እውነት ነው። የቤተሰብነት አዎ ቤተሰብ፣ እኔም በቃ ከመጀመሪያው ታላቅ ወንድሜ ጀምሮ የሚቀጥለው የእሱ ታናሽ እንግዲህ እኔ ሶስተኛ ላይ ሁለቱ ወታደሮች ናቸው። ጀራ አባቴም አባቴም ወታደር ነው። ስለዚህ በቃ ወታደር ቤት የነበርን ስለሆነ እንደ ሀገራችን በጣም የሚስበን ነገር አለ። ያዩን እንግዲህ ስመረምረው የሰራቸውን የሀገር ጉዳዮች አሁን ጋሽ ጥላሁንን ስታስበው ሜሌ ጨልምሽ፣ ይሄ አባባል በጣም በጣም በጣም ገራሚ አባባል ሀሳቡ ራሱ እንዴት ሆኖ እንደመጣለት ራሱ ይገርመኛል። ያ የህራ ተለይቶ የሚታወቅበት የሚመስለኝን አንድ ጭብጥ አንዳንድ ሀሳብ ብታጋሩ የአየህ በጣም ቅርብ የሆነ የሚታወቅ የሰው ልብ ውስጥ ያለ የሚመስለን ነገር ገኖ እንዲወጣና ግን በተለየ ጥበባዊ መንገድ እንድናየው እንዳንረሳው የሚያደርግ ነገር ሲሰራ ያለን አብዛኞቹ ስራዎች ውስጥ ይሄ አቀራረቡት ተንጸባርቋል። ኋላ ላይም አንዳንድ መረጃዎችን ሳገላብጥ ተረዳሁት። ከአገር ከወጣው በኋላ ስራዎቹ ብዙዎችን የማየት እድል አልነበረኝም እና ማስታወቂያዎችን ሳይቀር አይረስ የሆኑ ነገሮችን በቀላል ቋንቋ ሰው በሚያውቀው ነገር ግን በሚኮረኩርና እንዴት አየው በሚል ቅድም የጥላሁን ገሠሠን ዜማ ቆሜ ልመርቅሽ ምን እንዳነሳው አጠገብ ያለ ነገርን የሚነካ የሚመስልበት አለ። እስኪ እሱ ላይ አንዳንድ ሀሳባችሁን አጋሩ። እሱ በጣም የሚገርም ነው፣ ሆነ ቆሜ ልመርቀሽ የሚለው ዘፈን በጣም ራሱ የሚገርም ነው። መጽሐፍ ሊወጣው የሚችል ነገር ነው። እንደ አርስት ብትሰጠውና ትልቅ መጽሐፍ ሊወጣው የሚችል ሁላችንም ልንማርመት የሚገባ ነው። ደግሞ የራድን ዘፈን ረዥም ዓመት በፊት ጥላሁን ሳይሞት በፊት የተዘጋጀ ነው። እንግዲህ ዘፈን የየራድ የሚያሳየው አደራ በል እንዳልሆነ በጣም ቁም ነገረኛ እንደሆነ ነው። ክቡር አርቲስት ጥላሁን ገሠሠ ካረፈ ረዥም ዓመት ነው፣ ግን ይህን ጉዳይ ከባላፖች ጋር በመሆን መጨረሻው ድረስ አድርሶ ለሕዝብ እንዲቀርብ ማድረግ ራሱ ትልቅ ኃላፊነት የሚወጣ ሰው እና ምን ያህል ሙያው ክብር ያለው ሰው መሆኑን የሚያሳይ ነው። እውነት ይሄ ዘፈን ደግሞ ያው እንግዲህ ለሁሉም ሰው ይሰራል። ቆሜ ልመረቅሽ የሚለው ሁላችንም ጥሩ በጎበኖች ይኖራሉ አገር ግን አሳድጋ ለቁም ነገር ያበቃች ለሁላችን የሚዘራ ሙዚቃ ነው። ለያዩም ራሱ እንግዲህ ቆሜ ልመረቅሽ የሆን እንግዲህ ወንድማችንና በቅርብ እንዳጣ ነው። እሱም አገሩን በቁሙ መርቋት ድርሰት ውሱ እንደመሆኑ በጣም በቃ መርቋት ነው ያለፈው ማለት ነው። ይህ ነገር ሁሉ አመሰግናለሁ። እሱ አያዝመው ለሁለቱም ሰዎች የሚሰራ ነት ነው እየገምታል። ያው እንግዲህ ከሙያ አንጻር ብቻ ሳይሆን በቤተሰብ አንጻር ምስታይ ደግሞ ያዩ ጫዋ ታዋቂ ነው። የሚያወራል ነገር ሁሉ ለዛ ያለው ነገር ነው። ለዝምድና ለትውውቅ ክብር ይሰጣል። ዘመድ ጠያቂ ነው። ለህቶቹ ብዙ ታዳጊዎች አሉ እሱ አጎት የሆናቸው ለእነሱ ሁሉ ብዙ ትምህርት ይሰጣል ብለን የምንጠብቀው የቤተሰቡ ወንድም ብቻ ሳይሆን አስተማሪያችን፣ መካሪያችን ታላቅ ሆኖ እኛ ግን እንደታናሽ ጥሩ ባህሪ ያለው ሰው በአንዳንድ የጎደሉ ክፍተቶችን ሲምፕል ላይፍ ያለው ልጅ ነው። ሁልጊዜ መጦ ቤተሰቡ ውስጥ ደስታን እህቶቹን ጠያቂ ወንድሞቹን ጠያቂ ነው። እዚህ ምን መጦ በየዓመቱ ቃል እንደውም በቅርብ ምን አደረገ የዛሬ አንድ አመት ተኩል ልጄ የመጀመሪያ ዲግሪዋን ስትጅ ለአንድ ቀን አሜሪካን መጣ ገባ፣ ሰርፕራይዝ አድርገን መሀል ላይ ተገኝቶ

አንጋፋ እውቅ ድምፃዊ ጸጋዬ እሸቱ ወንድሙ መረት አላምረው ወዳጁ የአየህራድ የቅርቡ ሰው ሁለታችሁንም እንግዶቼ ለጊዜያቸው አመሰግናለሁ። መጽናት እንዲሰጣችሁ እመኛለሁ። እግዜር ይስጥልኝ አሉላ። እድል ከሰጠ የአየራድ በማረፉ እኛ ቤተሰቡ ድምዳሜ ላይ ደርሰናል። እሱ አይደለም የተጎዳው፣ እኛ ተጎዳን በጣም። አሁን ሰሞኑን አብሬያቸውን የከረምኩት አስራ ሁለት ቀን በጣም ተጎድጠናል እኛ። ብዙ ነገር ነው ያጣ፣ ነው ቀየራድ ጠግሽም በጎናችን አልተለየ በሐዘናችን ታዋቂ አርቲስቶች በዛ ያሉ ስም መጥራቱ ብዙ ስለሆኑ ይከብዳል። ከብዳል ላደረጋችሁን እናመሰግናል ቢኦኤም ደግሞ አሉላንም በጣም አመሰግናል በቤተሰቡ ስም እግዚአብሔር አክብርልን። እንወዳቸዋል። እግዚአብሔር ፍቅር። ማህበራዊ ህይወት አገራዊና መንፈሳዊ ይዘት ያላቸውን ጨምሮ በተለያዩ ጉዳዮች ዙሪያ ያተኮሩ ዘፈኖች ከአራት አስርታት በላይ ለበርካታ ድምፃውያን የደረሰውን የዘፈን ግጥሞች ደራሲና አቀናባሪውን ያየ ሄራድ አላምረውን ህይወትና ስራ ለመዘከር የተሰናዳ ቅንብር ነው የተከታተላችሁት።